The voice of a ከኢትዮጵያ ወደ ኬንያ ተሰደው የሚገኙ ተፈናቃዮች ምግብና መጠለያ በማጣት ችግር ላይ መሆናቸውን ተናግረዋል። ለተፈናቃዮቹ እርዳታ እያደረገ ያለው የኬንያ ቀይ መስቀል በበኩሉ ማምሻውን ባወጣው መግለጫ ከኢትዮጵያ ወደ ኬንያ በመሰደድ ላይ ያሉ ሰዎች ቁጥር እያሻቀበ መሆኑን ገልጿል። የስደተኞቹን ሁኔታ በማሰስ ላይ ያለው የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአርም ብዙዎች ባዶ እጃቸውን ከቤታቸው ስለተባረሩ አስቸኳይ ድጋፍ ያስፈልጋቸዋል ሲል አሳስቧል። ገልሞ ዳዊት ዝርዝሩን ይዟል። በሺዎች የሚቆጠሩ የኢትዮጵያ ዜጎች መጋቢት አንድ 2010 ዓ ም በሞያሌ የደረሰው እንግዲያ ሸሽተው ኬንያ በአራት ጊዜያዊ መጠለያ ሰፍረው ይገኛሉ። የኬንያ መንግስት ከእርዳታ ድርጅቶች ጋር ለተፈናቃዮቹ የምግብ እንዲሁም የቁሳቁስ ድጋፍ በማድረግ ላይ ቢሆንም የቀረበው እርዳታ በቂ ባለመሆኑ ተገቢ እርዳታ ማድረግ አለመቻሉን ገልጸዋል። ስደተኞቹም በበኩላቸው ምግብና መጠለያ በማጣት እየተቸገሩ መሆናቸውን ይናገራሉ። ወይዘሮ ፋጤ ደበሳ ሶስት ሺህ በላይ ተፈናቃዮች በሚኖሩባት በሶማሌ ግዛዊ መጠለያ ከስምንት ልጆቻቸው ጋር ይገኛሉ። አማን ተን ደቡብ ጋራቻ ሲበዙ ጅራይ አማ ይኸው በረሃብና በጥም ልናልቅ ነው። ዝናብ ውጭ እየደበደበን ነው። መጠለያ ስለሌለን ይኸው ልጆቻችንም እኛም ውጭ ጸሐይ እየፈጀን ነው። የተደረገልን ድጋፍ በቂ አይደለም። አሁን ዛፍ ተጠልለን ነው እያደርን ያለ ነው። ከወይዘሮ ፋጤ በተጨማሪ አቶ አብዲሳ ገመዳ የተባሉ የስድስት ልጆች አባት ተፈናቃይ አናግሬ ነበር። እሳቸውም ለተፈናቃዮች የተደረገው ድጋፍ ውስን በመሆኑ ብዙ ሰዎች ተቸግረዋል ይላሉ። ተፈናቃዮች የምገኙባት የማርሳቤት ግዛት ምክትል ገዢ ሚስተር ሰለሞን ጉቦ አሁንም ወደ ግዛታቸው ሰዎች ቀን በቀን በመምጣት ላይ መሆናቸውንና በተቻለ መጠን የሰብአዊ እርዳታ እንዲያገኙ እየጣሩ መሆናቸውን ይናገራሉ። ኢትዮጵያ ውስጥ ያለውን ሁኔታ እየሸሹ ሰዎች አሁንም ወደ እኛ በመምጣት ላይ ናቸው። አቅማችን በፈቀደ መጠን ሰዎቹ የሚበሉትን የሚለብሱትን ነገር ውሃና መጠለያም እያፈላለግንላቸው ነን። የማብሰያ ዕቃ ደግሞ የቀይ መስቀል ሰዎች እየሰጧቸው ነው። በሌላ በኩል ተፈናቃዮቹ ሰብአዊ እርዳታ እንዲያገኙ ለለጋሾች ተማጽኖ አቅርበን መልካም መልስ እያገኘን ነን። በዚህ አይነት ሁኔታ ውስጥ ነው ያለ ነው። አሁን ሚስተር ሰለሞን ጉቦን በጊዜያዊ መጠለያ ያሉት ወደፊት ወደ ስደተኞች ካምፕ ይዛወሩ እንደሆን ጠይቄያቸው የኬንያ መንግስት አሁን ያሳለፈው ውሳኔ የለም ሲሉ ነው መልሰ ሰጡኝ። ይህ በእንዲህ እንዳለ ዛሬ የኬንያ ቀይ መስቀል ከኢትዮጵያ ተሰደው በአገሪቱ የሚገኙ ተፈናቃዮች ቁጥር ከ10 ሺህ መብለጡን ይፋ አድርገዋል። ድርጅቱ ተፈናቃዮች ተጠልለው እየኖሩ ባሉባቸው አካባቢዎች ሰሞኑን ዝናብ በመጣሉ ተፈናቃዮች ለኮሌራና ተላላፊ በሽታዎች ወረርሽኝ ሊጋለጡ እንደሚችሉም አስጠንቅቋል። አሁን ለተፈናቃዮቹ ሰፊ የሰብአዊ እርዳታ እያደረገ ያለው በተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤንኤችሲአር ነው። ድርጅቱ ከቀይ መስቀልና የተባበሩት መንግስታት የህጻናት መረጃ ድርጅት ዩኒሴፍ ጋር ሆኖ የተቻለውን በማድረግ ላይ እንዳለ የድርጅቱ ኬንያ ቅርንጫፍ ቃል አቀባይ ይቮን እንደጌ ይናገራሉ። ለሚሲስ ኢቮን ተፈናቃዮች ያነሱትን የድጋፍ ውስንነት አንስቼላቸው ድርጅታቸው ሁሉም ተፈናቃይ ተገቢ ድጋፍ እንዲያገኝ እየሰራ መሆኑን ገልጸዋል። ተፈናቃዮቹ ከቤታቸው ባዶ እጃቸውን ስለተባረሩ አስቸኳይ ድጋፍም ያስፈልጋቸዋል ሲሉ ሚሲስ ኢቮን አክለው አስገንዝበዋል። የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ተፈናቃዮችን የመለየት ስራ እየሠራ ሲሆን አሁንም በአራት ጊዜያዊ መጠለያ ሰፍረው ያሉ አስር ሺህ በላይ ኢትዮጵያውያን መመዝገቡን ትላንት አስታውቀዋል። ድርጅቱ ከመዘገባቸው አስር ሺህ ሰዎች ከስድስት መቶ በላይ የሚሆኑት ነፍሰ ጡር ሴቶች ናቸው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።